ጋዜጦች አምድ የኢትዮጵያና የጀርመን ዲፕሎማሲያዊ ግንኙነት ከአንድ ምዕት ዓመት የዘለለ ታሪክ እንዳለው የተለያዩ መዛግብት ይጠቁማሉ። ለአብነትም በጎርጎሮሳውያኑ 1915 ዓ ም አካባቢ የጀርመኑ ንጉሥ ካይዘር ዊልሄምስ ታላቋ ብሪታንያ በምትቆጣጠራቸው በተለይም በአውስትራሊያ፣ ኒውዚላንድና ህንድ የጦር ኃይሏንና የንግድ ቁሳቁሶቿን ለማመላለስ የምትጠቀምበትን የስዊስ ካናል የጀርመን ዋነኛ ስትራቴጂካዊ ቀጠና ለማድረግ እንዲሁም በአፍሪካ ቀንድ አካባቢ ያሉትን የአውሮፓ ቅኝ ገዢዎች ኃይል ለማዳከም በነበራቸው ምኞት ጠንካራ የመንግስት አስተዳደር አላት ብለው የሚያስባትን ኢትዮጵያ በመጀመሪያው የዓለም ጦርነት ላይ እንድትሳተፍ ልዑካኖቻቸውን ከበርሊን ድረስ በመላክ ልጅ እያሱን እንዳግባባቸው አንዳንድ መረጃዎች ይጠቁማሉ። እንዲህ አይነቱ በጠንካራ መሰረት ላይ ለምዕተ ዓመት የተገነባውን የሁለቱን ሀገራት ዲፕሎማሲያዊ ግንኙነት ይበልጥ ለማጠናከር በተለይም ደግሞ በኢትዮጵያ ለተጀመረው የተሃድሶ ለውጥ ጅማሮ ያላቸውን ድጋፍና አጋርነት ለማረጋገጥ የጀርመኑ ርዕሰ ብሔር ዶክተር ፍራንክ ቫልተር ሽታንማየር ካለፈው ውድ ጀምሮ ለአራት ቀናት ይፋዊ ጉብኝት አድርገዋል። ጉብኝታቸውን በተመለከተም የጀርመን ጋዜጦችና ልዩ ልዩ የሀገሪቱ የመገናኛ ብዙሃን ከፍተኛ የዜና ሽፋን ሰጥተውታል። ጥቂቶቹን ለመዳሰስ እንሞክራለን። ሱዶች ጋዜጣ በጃንዋሪ 28 እትሙ ፕሬዚዳንት ሽታንማየር ኢትዮጵያ ለጀመረችው የዴሞክራሲያዊ ስርዓት ግንባታ የተሃድሶ ለውጥ ስኬትና አገሪቱን መልሶ ለመገንባት በሚካሄደው ጥረት ጀርመን ድጋፏን ለማጠናከር እንዲሁም ከአፍሪካ ሀገራት ጋር ያላትን ወዳጅነትና ትብብር ለማጠናከር ጉብኝት ማድረጋቸውን ነው የጠቁመው ጋዜጣው። ረዕሰ ብሔሩ ዓለም አቀፋዊ በሆኑ እንደ አየር ንብረት ባሉ ጉዳዮች ላይ ብቻ ሳይሆን በአሁኑ ወቅት እጅግ አሳሳቢ እየሆነ በመጣው የሕዝቦች ፍልሰት ዙሪያም ትኩረት ሰጥቶ መነጋገር እንደሚገባ መግለጻቸውን ጠቁመዋል። እኛ አውሮፓውያንም ሆነ አፍሪካውያን በተለይም የነገ ተስፋ ለሆኑ ታዳጊ ወጣቶች ብሩህና የተሻለች ዓለምን ለመፍጠር ጠንክረን መስራት ይገባናል ሲሉ በአዲስ አበባ ጉብኝታቸው ወቅት ማስገንዘባቸውንም ጋዜጣው አክለዋል። እንደ ጎርጎሮሳውያን መቆጣጠር ባለፈው አመት ሐምሌ ወር ላይ በኢትዮጵያና በኤርትራ መካከል የተደረሰው ታሪካዊ የሰላም ስምምነት አበረታች የሚደነቅና በቀጠናውም ልማትና ብልጽግናን ለማጠናከር ትልቅ እገዛ እንደሚኖረው ፕሬዚዳንቱ መግለጻቸውንም ጋዜጣው በዘገባው አብራርተዋል። የጀርመኑ መንግስታዊ የቴሌቪዥን ጣቢያ ኤአርዲ ደግሞ በዕለታዊ የቅኝት ዳሰሳ ታገስ ሻው ዝግጅቱ በአፍሪካ ጋናና ጋምቢያ፣ ቀጥሎም ደቡብ አፍሪካና ቦትስዋና፣ አሁን ደግሞ ኢትዮጵያን የጎበኙት ፕሬዚዳንት ሽታን ማይር ካለፈው አመት ጀምሮ በለውጥ ሂደት ላይ ለሚገኘው እንዲሁም ከኤርትራና ከሌሎችም የጎረቤት ሀገራት ጋር የሰላም ስምምነት በመፈራረም በአፍሪካ ቀንድ ዘላቂና አስተማማኝ ደህንነት ለማስፈን ጥረት በማድረግ ላይ የሚገኘውን የጠቅላይ ሚኒስትር ዶክተር አብይ አህመድ አስተዳደር ድጋፍ ለመስጠት ወደዛው ማቅናታቸውን ገልጿል። ኤአርዲ የዲሞክራሲ ለውጥ ሐዋርያ የምስራቅ አፍሪካ ኮከብ ሲል ያወደሳቸው ጠቅላይ ሚኒስትር አብይ በሀገሪቱ የሚታየውን የብሔር ግጭትና ስርአጥነት ለመቅረፍ መንግስታቸው ጠንክሮ በመስራት ላይ መሆኑንም በዘገባው አመልክቷል። በእርስ በርስ ግጭትና ቀውስ ውስጥ ለሚገኙ ሌሎች የአፍሪካ ሀገራትም በኢትዮጵያ የተጀመረው የለውጥ ጅማሮ ጥሩ ምሳሌና ሞዴል ሊሆን እንደሚችል ነው ፕሬዚዳንት ሽታንማየርን ጠቅሶ ዘገባው ያመለከተው። ጀርመን በኢትዮጵያ የተጀመረውን ለውጥ በተራድኦ ትብብር ብቻ ሳይሆን በልማት በኢንቨስትመንትና በቴክኖሎጂ ሽግ የንግግር ጭምር ለማገዝ ያላትን ቁርጠኝነት አመላካች መሆኑም የፕሬዚዳንት ሽታንማይር ጉብኝት አመላካች ሆኖ በተለያዩ የጀርመን ጋዜጦች ተጠቅሷል። ኤአርዲ ቬስትፋልሽ ሩንድሻውና ሌሎችም የጀርመን ጋዜጦች በፕሬዝዳንት ሽታንማየር የተመራው የልኡካን ቡድን በጀርመኑ የልማት ተራድኦ ድርጅት ድጋፍ የሚደረግለትን የፌዴራል የቴክኒክ ሙያ ትምህርትና ስልጠና ኢንስቲትዩት እንዲሁም በተባበሩት መንግስታት የትምህርት የሳይንስና የባህል ማዕከል በዩኔስኮ በዓለም የቅርስ መዝገብ የተመዘገቡትን ታሪካዊዎቹ የላሊበላ ውቅር አብያተ ክርስቲያናት መጎብኘታቸውንም ዘግበዋል። በኢትዮጵያ የቴክኖሎጂ ሽግግሩን ለማሳለጥም እንደ ሲመንስ ካሉ የኤሌክትሮኒክስ ተቋማትና ግዙፉ የጀርመን የመኪና አምራች ድርጅት ፎልክስቫገን ጋር በኢትዮጵያ መገጣጠሚያ ኢንዱስትሪ ለማቋቋም የተደረሰውን ስምምነት ጨምሮ ሌሎች ውይይት የተካሄደባቸውን የኢንቨስትመንት አማራጮች በዘገባዎቻቸው ዳስሰዋል። አሁን ላይ የተጀመረውን የዲሞክራሲ ስርዓት በተቋማዊ አደረጃጀት ለማጠናከር በሂደት ላይ የሚገኘው ለውጥ አራማጁ የጠቅላይ ሚኒስትር አብይ አስተዳደር የፖለቲካ ምህዳሩን ከማስፋት ጎን ለጎን በኢትዮጵያ ፓርላማ ውስጥ ሃምሳ በመቶ ያህል የሴቶችን ተሳትፎ ለማሳደግ ያደረገው ስር ነቀል ለውጥም ለሌሎች የአፍሪካ ሀገራት ምሳሌ ሆነው የሚጠቀስና ፕሬዚዳንት ሽታንማይር አድናቆት የተቸረው ጉዳይ እንደነበር በርሊነር ሞርገን ፖስት ዘግቧል። ከፕሬዚዳንቱ የኢትዮጵያ ጉብኝት ፍጻሜ በኋላ በአውሮፕላናቸው ላይ በተከሰተው የቴክኒክ እክል ምክንያት ጉዟቸውን ለሰዓታት መስተጓጎሉም የጀርመን ጋዜጦችንና ሌሎች የመገናኛ ብዙሀንን ትኩረት የሳበ ሌላው አነጋጋሪ ጉዳይ ነበር። በተለይም የጀርመን ባለስልጣናት ለጉዞ የሚጠቀሙባቸው በግዙፉ የአውሮፕላን ማምረቻ ኢንዱስትሪ ኤርቡስ የሚመረቱትና ከሁለተኛው የዓለም ጦርነት ማብቂያ በኋላ የፌዴራል ሪፐብሊክ ጀርመን የመጀመሪያው ቻንስለር በነበሩት ዶክተር ኮንራድ አዳናውር እና በመጀመሪያው የሀገሪቱ ፕሬዚዳንት ቴዎዶር ሆይሽ የተሰየሙት ዘመናዊ የእንግዳ ማረፊያ መኝታ ክፍሎችና የሚሳኤልን ጥቃት የሚከላከሉ ልዩ መሳሪያዎች እንደተገጠሙላቸው የሚነገረው ሁለቱ ዘመናዊ ጀት አውሮፕላኖች የገጠማቸው ተደጋጋሚ የቴክኒክ እክል የሰሞኑ መነጋገሪያ ርዕሰ ጉዳይ ሆኖ ቆይተዋል። ታዋቂዎቹን ቢልድ እና ዴርሽፒግል ጋዜጦች ጨምሮ ኤአርዲ የቴሌቪዥን ጣቢያ፣ ሽተርን የዜና አውታር እና ሌሎችም የመገናኛ ዘዴዎች ፕሬዚዳንት ሽታንማየር እና 55 አባላት ያሉት የፖለቲካ የንግድ እና የባለሙያዎች የልኡካን ቡድን የሚጓዙበት ኤርቡስ ያመረተው ኤ340 ቴዎዶር ሆይሽ አውሮፕላን የቴክኒክ እክል ከገጠመው በኋላ አዲስ አበባ ሆቴል ውስጥ ለመቆየት መገደዳቸውን አስታውቀዋል። ይህ አይነቱ ችግር ፕሬዚዳንቱ ሲገጥማቸው የመጀመሪያው አለመሆኑን ያስታወሰው ፍራንክፉርተር ሩንድሻው ጋዜጣ በበኩሉ ርዕሰ ብሔር ከመሆናቸው አስቀድሞ እንደ ጎርጎሮሳውያኑ 2014 ዓ ም የጀርመን የውጭ ጉዳይ ሚኒስትር በነበሩበት ዘ። በተመሳሳይ ኢትዮጵያን ጎብኝተው በሚመለሱበት ወቅት የሚጓዙበት አውሮፕላን ጎማ ፈንድቶ እስኪጠገን ከጉዞ ተስተጓግሎ ነበር ብሏል። ባለፈው ዓመት ጥቅምት ወር በጀርመኑ የፋይናንስ ሚኒስትር ኦላፍ ሾልዝ የሚመራውን የልኡካን ቡድን አሳፍሮ ይጓዝ የነበረው አውሮፕላን በደረሰበት ድንገተኛ የቴክኒክ ችግር ኢንዶኔዥያ ለማረፍ ተገዷል። ከሁለት ወራት በፊትም የጀርመኗ ቻንስለር አንግላ ማርኬል የአርጀንቲናውን የቡድን ሀያ አገራት ጉባኤ የመክፈቻ ስነስርዓት የሚጓዙበት የኤርቡስ አውሮፕላን በደረሰበት ከባድ የቴክኒክ ብል ሽት ምክንያት መካፈል እንዳልቻሉ ይታወሳል። ከሶስት ሳምንት በፊትም ወደ ደቡባዊ የአፍሪካ ሀገራት ለጉብኝት ያቀኑት የጀርመኑ የኢኮኖሚና የልማት ትብብር ሚኒስትር ጌርድ ሙለር አውሮፕላናቸው በደረሰበት ብልሽት ሳቢያ ከማላዊ ለመመለስ እክል ገጥሟቸው እንደነበር ተዘግቧል። ባለፈው ረቡዕ ደግሞ የጀርመኑ ርዕሰ ብሔር በኢትዮጵያ ያደረጉትን ጉብኝት እንዳጠናቀቁ በተመሳሳይ የአውሮፕላን የቴክኒክ እክል ጉዟቸው መስተጓጎሉ የመገናኛ ብዙሃንን አትኩሮት ሲስብ፣ የክስተቶቹ መደጋገም ደግሞ የኤርቡስ አውሮፕላን አምራች ኩባንያንም ስም በተደጋጋሚ እንዲነሳ ለማድረግ ችሏል። አድማጮቻችን በፕሬዚዳንት ፍራንክ ቫልተር ሽታንማየር የኢትዮጵያ ጉብኝት ዙሪያ የነበረውን የዛሬው የጋዜጦች